ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዶክተር ሚዛኔ አባተ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ናቸው። የውይይታችንን መነሻ ያደረግነው ኢትዮጵያ ውስጥ በመንግሥት አመራሮችና በሕዝብ ዘንድ የሰብአዊ መብቶች ትርጓሜ ግንዛቤና ትግበራ ከምን ደረጃ ላይ ይገኛል በሚል መጠይቅ ነው። የዶክተር ሚዛኔ ምላሽ እንዲህ ነው። በጣም አመሰግናለሁ እድሉን ስለሰጡኝ። እንግዲህ የኢትዮጵያ ሰብአዊ መብቶች ኮሚሽን እንደሚታወቀው በማቋቋሚያ አዋጁ ላይ እንደተመለከተው የሰብአዊ መብትን በማስፋፋት እና ዜጎች እና ግዴታ ያለባቸው የመንግስት አካላት እንዲያውቁ ሰብአዊ መብቶች እንዳይጣሱ ክትትል ማድረግና ተጥሰው ሲገኙ ደግሞ ምርመራ በማድረግ ለሚመለከታቸው አካላት አስፈላጊውን ምክር ሀሳብ በማቅረብ የሰብአዊ መብት ሁኔታ በሀገሪ ውስጥ እንዲሻሻል ለማድረግ እና በአጠቃላይም የሰብአዊ መብት ባህል በኢትዮጵያ ውስጥ እንዲያብር ለማድረግ የተቋቋመ ተግባር ነው። እንግዲህ እነዚህም ግዴታዎች ሲወጣ እናም ወደ ስራ ሲገባ የሚያቸው ጠንካራ ጎኖች ሊኖሩ ይችላሉ። ድክመቶች ዋናው ግን እንደ አንድ ትልቅ ተግዳሮት የሚታየው ምንድን ነው እንግዲህ ሰብአዊ መብቶችን ተግባራዊ ለማድረግ በመጀመሪያ የመንግስት አካላት በተለይም ሰብአዊ መብትን ለመፈጸም ግዴታ ያለባቸው የሰብአዊ መብቶችን ባለቤት የሆነ ወይም ደግሞ ራይት ሆልደርስ የምንላቸው ደግሞ መብቶችና ግዴታቸውን ማወቅ አለባቸው በዚህ ረገድ እንግዲህ የተወሰኑ ለውጦች ቢኖሩም ከፍተኛ ክፍተት እንዳለ ይተናል ስለዚህ አንዱ ኮሚሽኑ በስፋት ሊገባበት እና ሊሰራበት የሚፈልገው የሰብአዊ መብት ትምህርትና ስልጠናን በተገቢው በማስፋፋት ዜጎች እና የመንግስት አካላት መብቶቻቸውን በሚመለከት እውቀት ክህሎትና አመለካከታቸውን እንዲለውጡ የሚያስችል ስራ መስራት ነው። ይሄኛውን በሚመለከት እንግዲህ ክፍተት እንዳለ ምን ክደው ነገር አይደለም። እንዲያውም ብዙዎቹ የሰብአዊ መብት ጥሰቶች እና የሰብአዊ መብት ጉዳዮች ኢትዮጵያ ውስጥ የሚከሰቱ ከነዚህ ከማወቅ ክፍተትም ሊሆን ይችላል የሚል የእኛ ግምገማ አለ። አንዳንድ ጊዜ አውቆም የሚፈጸሙ የሰብአዊ መብት ጥሰቶች እንዳሉም ብንገነዘሙ ደግሞ ካለማወቅ ስፔሲፊክ የሆኑ ነገሮችን ከእያንዳንዱ መብት አንጻር ግዴታችን ምንድን ነው የሚለው ካለማወቅ አንፃር አንጻር የሚመነጩ ናቸው። በተለይም ባለመብቶችን በተመለከተ እንግዲህ መብታቸው በሚጣስበት ጊዜ በምን አይነት ሁኔታ ለማን ማቅረብ እንደሚገባቸው ምን አይነት ሁኔታዎች ለምሳሌ ለኢትዮጵያ ሰብአዊ መብቶች ኮሚሽን፣ ለፍርድ ቤቶች፣ ለእንባ ጠባቂ ተቋምና ሌሎችም የአስተዳደር አካላት የሚያቀርቡበትን እንደዚህ ስነ ስርዓታዊ ጉዳዮችን የመገንዘብ እነዚህ አይነት ላይ ክፍቶች ይኖራሉ። ኦብቪየስሊ እነዚህ እንግዲህ ለማሻሻል ኮሚሽኑ ይሰራል ማለት ነው። የሰብአዊነት ትግበራን በተመለከተ እንግዲህ እንደሚታወቀው አገሪቱ ያለችበት ሁኔታ አሁን በተወሰነ መልኩ ኤክሴፕሽናል ልንለው እንችላለን። ብዙ ያለመረጋጋት የሰላም እጦት ያለበት ጉዳይ ነው። ከዚህም በመነሳት እንግዲህ ብዙ የሰብአዊነት ጉዳዮች፣ የተፈናቃዮች፣ የሰዎች የመንቀሳቀስ መብት፣ የነፃነት መብት፣ የመናገር መብት በሙሉ እነዚህ እና አፈፃፀም አፈጻጸም ላይ ክፍተቶች እንዳሉ እናስታውላለን ማለት ነው እና ያለንበት ኤክሴፕሽናል እንደ ሁኔታዎችን መረዳት የሚያስፈልገ ማለት ነው። እንግዲህ ሰላም በሌለበት ሁኔታ መረጋጋት በሌለበት ሁኔታ የሰላም ውጤት ሁኔታ ባለበት ሁኔታ ውስጥ እንግዲህ ሰብአዊ መብትን ለማስከበር የሚያስችል ሁኔታዎች እንደ ሌታው ከዚህም በመነሳት ነው እንግዲህ ኮሚሽናችን በተለያዩ ደረጃዎች ላይ አደጋዎች ሲፈጠሩ፣ የመብት ጥሰት ጉዳይ ሲፈጠሩ ምላሽ ለመስጠት ጥረት ያደርጋል። ግን ካለው የችግር ስፋትና ግዝፈት አንጻር ግን ኮሚሽኑ የሚጠበቅበትን አርጓል አለ ማለት የምንችልበት ሁኔታ የለም። በጥቅሉ ኢሰመኮ በተለይም በርሶ የሚመራው የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ተግባሮቹን በግብር እንደምን እየከወነ ነው? ምን የገጠማችሁ አንኳር ተግዳሮቶች አሉ? አስመዝግበናል ለምትሏቸውስ ዋነኛ ስኬቶች በናሙናነት የሚጠቅሷቸው ምን ይሆናሉ? በጣም ጥሩ ጥያቄ ነው። እንግዲህ የኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ መብቶች ክትትልና ምርመራ ዳይሬክቶሬት እንግዲህ ስሙ እንደሚያመለክተው በሰብአዊ መብት ክትትልና ምርመራ የሚሰራ ነው በተለይ የምኛ ትኩረት የምናደርገው ሶስት ቦታዎች ላይ ነው አንደኛ የሰብአዊ መብቶች መፈፀማቸውን ደረጃዎች የምንላቸው አሉ የአገር ውስጥና አለም አቀፍ የሰብአዊ መብቶች ደረጃዎች አሉ ስታንዳርድ የምንላቸው በየተቋማቱ የመንግስት ተቋማት ሊሆን ይችላል ከመንግስት ተቋማት ውጭ ያሉ እነዚያ መከበራቸው እንከታተላለን ከመጣሱ በፊት የመከላከል አላማ ይሄኛው ሞኒተር ክትትል ማድረግ ማለት ነው በሁለተኛ ደረጃ ደግሞ ተጥሰው በሚገኙበት እና ግለሰቦች ወይም ደግሞ ውድዶች በሚያቀርቡት አቤቱታ ወይም በራሳችን አነሳሽነት የሰብአዊ መብቶች ተጥሰው ሲገኙ ደግሞ ምርመራ እናደርጋለን። የምርመራ ሪፖርት ካዘጋጀን በኋላ ከተለያዩ ተቋማት ጋር ኢንጌጅ በማድረግ ችግሮቹ እንዲፈቱ እንሰራለን ማለት ነው። በሦስተኛ ደረጃና ከነዚህ ጋር የሚያያዘው ራፒድ ሪስፖንስ ወይም ፈጣን ምላሽ የሚባለው ነው። እንግዲህ በተለያዩ ጉዳዮች ላይ ሰብአዊ መብትን የሚነኩ ክስተቶች ይከሰታሉ። ውዝግቦች ልንነሱ። ስለዚህ ለምሳሌ አሁን ባለፈው የነበረው የባጃጅዎች እገዳ ሊሆን ይችላል ከባንዲራ ጋር አሰቃቀል ጋር በተያያዘ ከመዝሙር ዝመራ ጋር አዲስ አበባ የተከሰተው ሊሆን ይችላል። የአደዋ ድል በዓል አከባበር ጋር የተከሰተው በርካታ የሆኑ የኮሚሽኑን ኢንተርቬንሽን ወይም ደግሞ ጣልቃ ገብነት የሚፈልጉ ስራ እንዲሰራ የሚያስፈልጉ ጉዳዮች በሚነሱበት ጊዜ እነዚያ ጉዳዮች በአጭሩ በመመርመር እንዲሁ አስቸኳይ የመፍትሄ እርምጃ እንዲወሰድ ለማድረግ ኮሚሽን ይሞክራል። እንግዲህ እነዚህን ስናደርግ ምንድን ነው በአሁኑ ባለን አቅም እንግዲህ ቅድም ለመግለጽ እንደሞከርኩት ነው እዚህ ሀገር ውስጥ ካለው የሰብአዊ መብት ጉዳዮች ግዝፈት አንጻርና ሀገሪቷ ካላት የህዝብ ብዛት አንጻር ኮሚሽኑ አሁን የሚሰራው ስራ ከሚጠበቅበት አንጻር ኢምንት ነው ማለት ይችላሉ። ምክንያቱም ብዙ ጉዳዮች አሉ፣ አቅማችን ውስን ነው። ስለዚህ አቅም በመፍቀደ መሰረት ኮሚሽኑ የተለያዩ ነገሮችን ያደርጋል ማለት ነው። እንግዲህ እነዚህን እናንተም እንደምታወት እንግዲህ ኮሚሽኑ ባልተለመደና ምናልባትም በሚያበረታታ ሁኔታ ማንኛውም የሰብአዊ መብት ሁኔታ ሲከሰት ኮሚሽኑ አስፈላጊ የሆኑ ምላሾችን እየሰጠ እንደሆነ ሁላችንም እና ቃለን የሚያስፈልጉ የስልጠና ስራዎችን ይሰጣል። እነዚህ እንግዲህ ምክንያቱም አንዱ ምንድን ነው በክትትል በምርመራ ብቻ የሰብአዊ ጉዳዮች ማድረስ ማድረግ መጀመሪያ ባለመብቶች ቅድም እንደገለጽኩት እና ባለግዴታ ውስጥ ለመብቶች ማወቅ ያለባቸው በመሆኑ በዚያ ሰፖርት እናደርጋለን። ነገር ግን እንደዚህ ሰብአዊ መብቶች በተለያየ አውዱ ውስጥ ተጥሰው ደግሞ ሲገኙ እንደዚህ ጣልቃ እየገባል ለመንግስት አካላት ሪኮሜንዴሽን እንሰጣለን። እንግዲህ የመንግስት ምላሽን በተመለከተ ዲቫይድን ነው ማለት ይችላሉ፣ የተቀላቀል ወይም ደግሞ ሚክስን ነው ማለት ይችላሉ። በአንዳንድ አውዶች ሰብአዊ መብት ኮሚሽን የሚሰጣቸው ምክረ ሀሳቦች ተፈጽመው ተግባራዊ ሲደረጉ ለምሳሌ አሁን የታሰሩ ሰዎች ሲፈቱ ፍርድ ቤት በአርባ ስምንት ሰዓት ያልቀረቡ ሰዎች ሲቀርቡ ለምሳሌ የባጃጁ ሁኔታ ብናይ ለምሳሌ ከመንግስት አካላት ጋር በተነጋገርነው መሰረት የአስፈላጊ ማስተካከያ ተደጎ ወደ ስራቸው ሲመለሱ በአጠቃላይ የሰብአዊ መብትን የሚነኩ ጉዳዮች በተገኙበት ጊዜ ከመንግስት አካላት ጋር በመነጋገር ምላሽ የምናገኝባቸው እድሎች እንዳሉ መናገር እፈልጋለሁ። ከዚህ በተቃራኒ ደግሞ እና በርከት ባሉ ጉዳዮች ላይ ኮሚሽኑ በተደጋጋሚ ከባለስልጣን ጋር ቢነጋገርም ምክር ሀሳቦች ያልተፈጸሙ መኖራቸውን ደግሞ መካድ አይችልም። በተለይም በተለይም ሁለት ጉዳዮች ላይ ትኩረት አድርጌ መስል መናገር እፈልጋለሁ። እናንተም እንደምታዩት የእኛን ሪፖርት ካያችሁ ብዙዎቹ ሪኮመንዴሽኖች ላይ በተለይም የህይወት መብትን አደጋ ላይ የሚጥል ወይም ደግሞ ሰዎች ያለአግባብ ከታሰሩ እና በመሳሰሉት ጉዳዮች ላይ በአብዛኛው የምናስቀምጠው ሪኮመንዴሽን አንደኛ በዚህ ተግባር የሰብአዊ መብት ጥሰት ላይ የተሳተፉ ሰዎች ተጠያቂ እየሆኑላለን አካውንተብሊቲ መኖር አለበት ነው። የአካውንታብሊቲ በአስተዳደር እርምጃ ሊሆን ይችላል፣ በወንጀል ሊሆን ይችላል፣ ወይም በማናቸውም በሲቪል ሊሆን ይችላል። በእነዚያ መልኩ ነው። ሁለተኛ ደረጃ ደግሞ ዓለም አቀፍ የሰብአዊ መብት ድንጋጌዎች በህገ መንግስቱም የተቀመጠው ማንኛውም ሰብአዊ መብቱ የተጣሰ ሰው ሬድሬስ ማግኘት አለበት ይላል። ካሳ ማግኘት አለበት፣ በአጠቃላይ ፍትህ ማግኘት አለበት እንላለን። ከዚህ አንፃር የተወሰኑ እንቅስቃሴዎች ቢኖርም በአጠቃላይ ግን ፍትህ ከማስፈን አንጻር ሰብአዊ ጥሰት የፈፀሙ አካላትን ተጠያቂ ከማድረግ አንጻር ብዙ ክፍተቶች እንዳሉ እናያለን። በነዚህ ጉዳዮች ላይ እንግዲህ የበለጠ ኢንጌጅመንት ከመንግስት ጋር ተባበረን መስራት ያስፈልጋል ማለት ነው። ከዚህ ጋር በተያዘ እንግዲህ ስራችንን ስናከናውን የሰብአዊ መብት ስራ እንደሚታወቀው እንግዲህ አብዛኛው ጊዜ መንግስት ጋር የመንግስት ግዴታን መፈፀሙ መከታተል ስለሆነ ከመንግስት አካላት ጋር ቅታ የሚያገናኝ ስራ በመሆኑ ብዙ ተግዳሮቶች እናገኛለን። አንዱ ቅድም የገለጽኩት ነው ካለው የሰብአዊ መብት ጉዳይ አንጻር እኛ የምንሰራው ስራ ያንን አድሬስ ማድረግ አይችልም። እናም ደግሞ በተለያዩ ተቋማት ያለው የግንዛቤ እጥረት ምንድን ነው የሰብአዊ መብት ጉዳይ የኢትዮጵያ ሰብአዊ መብት ኮሚሽን ጉዳይ አድርጎ የማየት ጉዳይ አለ። የሰብአዊ መብት ጉዳይ በአጠቃላይ የመንግስት አካላት፣ ፍርድ ቤቶች ለምሳሌ ከፍተኛ ሚና ያላቸው አንድ ሰው ወንጀል ተፈጽሟል ተብሎ ተጠርጦ ሲቀር ፍርድ ቤት የተጠረጠረበት ጉዳይ ምንድን ነው የሚሉ በአጠቃላይ እነዚህን ኢንሹር የማድረግ ግዴታ ለማለት የፈለግኩት ምንድን ነው የሰብአዊ መብት ጉዳይ ስራ የተለያዩ ተቋማት ሼርን ማንዴት ወይም ደግሞ የጋራ ግዴታ ቢሆንምና የኛ የእኛ ዓላማ ደግሞ እነሱ ግዴታቸው መወጣታቸውን በተመለከተ ክትትል ማድረግ ድጋፍ ማድረግ ከመሆኑ አንጻር የግንዛቤ እጥረት መኖሩ ኮሚሽኑ ላይ ተደጋጋሚ ወይም ደግሞ ተዘባራቢ ግዴታ እንዲኖር ያደርጋል ስለዚህ ያኛውን አንደኛ ካለው የሰብአዊ መብት ኮሚሽን አቅም አንጻር የሚከሰቱ ጉዳዮች በጣም ዘርፈ ብዙ በመሆናቸው ሁሉንም አድሬስ ልናደርግ አንችልም። በህብረተሰቡ ዘንድ ያለው ብዙ ኤክስፔክቴሽን አለ። በቃ ሰብአዊ መብት ኮሚሽን አሁን ሁልጊዜ ይደወልልናል። ሰብአዊ መብት ኮሚሽን ሁሉን ነገር አዳርጊ ፈጣሪ በሁሉ ነገር የበቃ አድርጎ የመጉተን ግን እኛ ደግሞ ሊሚቴሽን ያለብን መሆኑን አንድ መገንዘብ ያስፈልገናል። ሁለተኛ ጉዳዮችን ለመመርመር ክትትል ለማድረግ የተለያዩ ቦታዎች ላይ መንቀሳቀስ አለብን። ምክንያቱም እኛ ሀገር ውስጥ እንግዲህ የተለያዩ መረጃዎች የሚወጡት በጣም ፖላራይዝድ ሶሳይቲ ስለሆነ ኢንፎርሜሽኖች በቀላሉ የመዛባት ነገሮች አሉ። ስለዚህ ሚዲያ ላይ ብቻ ተመስርተን የእኛን ሪፍሌክሽን ማውጣት አንችልም። ስለዚህ ራሳችን ፊልድ ላይ ሄደን ያለው ሁኔታ ምንድን ነው መሬት ላይ የሚለውን ማየት አለብን። ከዚህ አንጻር እንግዲህ አሁን በተለይም በቅርብ ጊዜ እየተከሰቱ ያሉት አክሰስ ዲናይ የማድረግ መረጃ እንዳናገኝ መሰናክል የመፍጠር ደብዳቤ ካላመጣቸው የበላይ አካል ካልፈቀደ እና በአጠቃላይ የተለያዩ ሰዎችን በመፈልግ መረጃ በቂ እንዳንሰበስብ መሰናክል የመፍጠር ችግሮች እንዳሉ እንገነዘባል። ይሄኛው እንግዲህ እንደ አንድ ትልቅ ተግዳሮት እንወስደው እንችላለን። ከሀላፊነት ጋር ብተያዘ እንግዲህ ኢትዮጵያ ውስጥ ለምንድን ነው የሰብአዊ መብት ጉዳይ አሁንም ቅድም የሚደጋገብ የሚለው እንደ ትልቅ ነገር እኛ የምናነሳው፣ ሰብአዊ መብት የሚጥሱ ሰዎች በሚፈለገው ሁኔታ ተጠያቂ አይሆንም። ተጠያቂ ካልሆነ ወደፊትም ሰብአዊ መብት ለመፈፀም ኢንሴንቲቭ የለውም ማለት ነው። ስለዚህ የሀላፊነት ጉዳይ ሀላፊነት የመውሰድ ጉዳይ ጉዳት ለደረሰባቸው ሰዎች ደግሞ አስፈላጊውን ፍትሕ ማስፈን ጉዳይ እነዚህ ሌሎች በጣም ጥቃቅን ነገሮች እንዳሉ ሆነው እና ሰላም ማጣቱ የሚያስቸግረው የሚፈጥረው የሰብአዊ መብት ጉዳይ ወይም ደግሞ ሰብአዊ መብት ለመፈጸም አደጋች ሁኔታ መፍጠሩ እንደተጠበቀው፣ እነዚህ እንደ ዋና ተግዳሮት የሚቆጠሩ ናቸው። ከዶክተር ሚዛኔ አባተ ጋር ያካሄድ ነው ቃለምልልስ ምልልስ በዚሁ አልተገታም። በቀጣዩና የመደምደሚያ ክፍላችን የድጎማ ቸሪዎች ተጽዕኖና የኢሰመኮ ነፃና ገለልተኝነት ጥያቄ፣ የቤት ፈረሳና አስገድዶ ማስነሳት በአገር ኢትዮጵያ ዋነኛ የሰብአዊ መብቶች ጥሰት ዘርፎችን አንስተው አታያቸውን ያጋራሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።